ባህር ዳር ከተማ ነሐሴ አንድ ቀን 2008 ዓመተ ምህረት የተቃውሞ ድምፅ ለማሰማት ወጥተው ህይወታቸውን ላጡ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች ትናንትና የገንዘብ ድጋፍ ተደርጓል። የባህር ዳር ከተማ ወጣቶች አዲስ አበባ ከሚኖሩ የክልሉ ባለሀብቶችና የከተማዋ ነዋሪዎች ጋር በመተባበር በቅርቡ የገቢ ማሰባሰቢያ መርሃ ግብር አካሂደው ነበር። በዚያም 2.2 ሚሊዮን ብር መሰባሰቡን ጠቅሳ ከባህር ዳር ዘጋቢያችን አስቴር ምስጋናው የላከችው ዘገባ እነሆ። ከሁለት ዓመት በፊት በሀገሪቱ የተንሰራፋው ቅጥ ያጣ የመልካም አስተዳደር ችግር፣ ስራ አጥነት፣ ሙስና፣ የሰብአዊ መብት ጥሰት ያንገበገባቸው የባህር ዳር ከተማ ወጣቶች ነሐሴ አንድ ቀን ሁለት ሺ ስምንት አመተ ምህረት ነበር የተቃውሞ ድምፃቸውን ለማሰማት አደባባይ የወጡት። እነዚህ ፍትህ የተራቡ ወጣቶች ጥያቄዎቻቸውን ሰላማዊና ዲሞክራሲያዊ በሆነ መንገድ ለመግለጽ ቢፈልጉም ለጥያቄዎቻቸው መልስ የሆነው ግን አፈሙዝ ነበር። ታዲያ በዚህ ዕለት በርካቶች ከተወሰሩ፣ ጥቂቶቹ ሞቱ። ሀገር በሀዘን ድባብ ተዋጠች። ያኔ ልጃቸውን ያጡ እናት ዛሬ የሚያነባሉ። አልኩት እንግዲህ ጀመርሽ፣ ዝም በይ አንቺ። ምንም አልሆን አለኝ። ወጣት የሆነ አስጋሻው ነሐሴ አንድ ቀን ሁለት ሺህ ስምንት ዓመተ ምህረት የተካሄደውን የተቃውሞ ሰልፍ አንተነህ ያቀናበርከው ተብሎ ታስሮ እንደነበር እና ለጆሮ የሚከብድ የሰብአዊ መብት ጥሰት እንደደረሰበት ነግሮናል። ሾ ፓራዛይድ ነዋል ይሄኛው አይታጠፍ ም ይህም እንደምታየ ቫይብሬት እያደረገ ነው። አማራን አንገቱን አስደፍተነዋል። ታሪክ እናጠፋለን። የጤፉን ምር ወደ ጫት ከመምህር ተቀየርንላችሁ ያን ስናደርግላችሁ ግን በአደንዛዥ ዕፆች ስለማንነታችሁ እንዳታውቁ እና እንገታችሁን ደፍታችሁ እንድትሄዱ ለማድረግ ነው። ወይዘሮ የትነበርሽ መንግስቱ የሰባ ዓመት ሽማግሌ ናቸው። ልጃቸው ይታይ ካሳ የቀን ስራ እየሰራ ነበር። የዕለት ጉርሳቸውን የሚሸፍንላቸው ይታይ ዛሬ የለም። እናትም እስካሁን ያነባሉ። አንዲዜ በመጃጁ አንዲዜ ቀኑ ስራ እያለ ትምህርቱን ጨርሶ ትምህርት ቀረበት ነበረ ነው ነበር ምንም የለውም እቺን ጫትየ ለቀመ ለላብት እየሰጠ እያችን ብር ያመጣልኛል ሁሉም ገዘው ከለም ገዘው ነበረ ምን ይሸሸጋል ለትዳር አለ በቃ ገና ድጋ ድግል እነዚህ ለፍትህና ለዲሞክራሲ ሲሉ እራሳቸውን ሻማ ያደረጉ ወጣቶች ዛሬ ለመጣው ለውጥ ባለውለታ ናቸው ይህንን ውለታ አንረሳም ያሉ ሰባት የባህር ዳር ከተማ ወጣቶች ኮሚቴ በማቋቋም ገቢው ለተጎጂ ቤተሰቦች እና የአካል ጉዳት ለደረሰባቸው ወገኖች የሚውል የገቢ ማሰባሰቢያ ፕሮግራም በቅርቡ አካሂደው ነበር። በዚህም ከባህር ዳር ከተማ ነዋሪዎችና የክልሉ ተወላጆች ከሆኑ ባለሀብቶች ሁለት ነጥብ ሁለት ሚሊየን ብር ሊሰበሰብ መቻሉን የኮሚቴው አባል አቶ በዛበት ጥሩነህ ተናግረዋል። እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሀሳባችን የምንገልጽላቸው በምን መንገድ ነው? በማለት ከሀሳብ አንስተው ድጋፍ እናሰባስብና እስቲ የምንጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሀሳቡን አነሱ። እግዚአብሔር የተመሰገነ ይሁን። አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይህን የተባለውን ሁለት ነጥብ ሁለት ሚሊዮን ብር ከአስር አስራ አምስት ከማይሆኑ ግለሰቦች አግኝተዋል። ትላንት በተደረገው የድጋፍ ስነ ስርዓት ላይ 79 የአካል ጉዳተኛ ለሆኑ ለእያንዳንዳቸው የ15 ሺህ ብር 24 ህይወታቸውን ላጡ ቤተሰቦች ደግሞ ለእያንዳንዳቸው የ30 ሺህ ብር ገንዘብ በድምሩ ለ103 ሰዎች ድጋፍ ተደርጓል። ስለተደረገላቸው ድጋፍ እነ ዮናስ እንዲህ አመስግነዋል። በጣም ከጎንሽ ሰው እንዳለ ነገም ከነገም በኋላ አልተጎዳንም። እንደዚህ አይነት ጭላንጭልን ማየት እንደዚህ አይነት ባለሀብቶች በዚህ ሰዓት ከእንደዚህ ከፖለቲከኛ ጎን መቆማቸው ለእኔ ትልቅ እርካታ ነው ያለው። በዚህ ዝርዝር ውስጥ ስማቸው ያልተካተቱ ነገር ግን የጉዳቱ ሰለባ የሆኑ ሰዎች ካሉ እስከ ነሐሴ 25 2010 ድረስ ህጋዊ መስረጃ ይዘው ወደ ከተማ አስተዳደሩ በመሄድ መረጃና እርዳታ ማግኘት እንደሚችሉ ኮሚቴዎቹ ይናገራሉ። ትላንት በተደረገው የድጋፍ ስነ ስርዓት ላይ አዲሱን የባህር ዳር ከተማ ከንቲባ አቶ ሙሉቀን አየንን ጨምሮ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።